ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ዛሬ እንደምታዩት ወደ ሰባ ገደማ የፖለቲካ ፓርቲዎች አመራሮች ተሰብስባችኋል። ዛሬ በሚቀጥለው ውይይት ሀሳብ የተቀያየርን ስንሄድ ምናልባት ወደ አምስት ወደ ስድስት ዝቅ ሊሆን ብዬ ተስፋ ጠቅላይ ሚኒስትር አብይ አህመድ ናቸው። በኢትዮጵያ የሚገኙ ከሰባ በላይ የፓርቲዎችን ሰብስበው ለሚቀጥለው ምርጫ እንዲዘጋጁ ጥሪ ባቀረቡበት መድረክ ከተናገሩት የወሰድነው ነው። ይህንን እንደገና ወደ አንድ መስመር መክተት ቀላል ጨዋታ። ሪፎርም መደረግ የሚያስፈልጋቸው ተቋሞች በጣም ብዙ ናቸው። ከወታደራዊ ከደህንነቱ ከምኑ ትኖት ምርጫ ወር የህግ ስርዓቱ በደንብ በጠንካራ መሰረት ላይ መቆም አለበት። በምርጫ ላይ ግጭቶች ቢነሱ ማን ነው ይዳኙ? ያን ለመዳኘት ጠንካራ የሆነ ነፃ የሆነ ፍርድ ቤት ያስፈልጋል። እነኝን ሁሉ አደራጅተን እንጨርሳለ ነው የበዛ ጊዜ። አሁን ደግሞ የአርበኞች ግንቦት ሰባቱን ሊቀመንበር ፕሮፌሰር ብርሃኑ ነጋን የሰማችሁት የሙሉ ዘገባው ዝርዝር በዕለቱ አብዩዕስ ይቀርባል። Salam mit Leine und jo, nun, das hat sie ganz, ganz በባህር ዳር ለወጣቶች የሰላም እንዲመጣ ወይም ሰላም እንዲደረግ ተማጽኖ ካሰሙ እናቶች አንዷን የሰማችሁት። የዚህንም ዝርዝር ይዘናል በዜና መጽሔት ክፍለ ጊዜ እንመለሳለን። ከምሽቱ ዜና መካከል ደግሞ የባቡር ትኬት ሽያጭ ያጭበረበሩ ቻይናውያን ኬንያ ውስጥ ታሰሩ፣ የትግራይ ብሔራዊ ክልላዊ መንግስት ሶስት ሺህ በላይ የህግ ታራሚዎችን በይቅርታ ፈታ፣ ፕሬዚዳንት ዶናልድ ትራምፕ ወደ አሜሪካ ሊገቡ ያሰፈሰፉ ስደተኞች አይገባትም ሲሉ ዛቱ፣ የሚሉ ይገኝባቸው በልዩ ልዩ ርዕሰ ጉዳዮች ዙሪያ የተሰናዱ ሌሎች ቅንብሮችንም በሁለተኛው አጋማሽ ይዘን እንቀርባለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን ከወቅታዊ ዘገባዎችና ቅንብሮች ጋር ከዛሬ ህዳር 18 2011 ዓ.ም ስርጭት ጋር አስተናጋጆች አሉ አከበደና አዲሱ አበበነን። ንጉሡ ታምሬ ፕሮግራሙን ያቀናብራል። የቴክኒክ መሀንዲሳችን ደግሞ ኦድሬስ ሪገስ ነው። እስከ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓቱን ያለም ዜና በኢትዮጵያ የሚገኙ ከሰባ በላይ ፓርቲዎች ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ አቀረቡ። ከፓርቲዎቹ መሪዎቹ ጋራ ዛሬ ውይይት ያደረጉት ጠቅላይ ሚኒስትር ዶክተር አብይ አህመድ በቀጣዩ ምርጫ ከዚያ በፊት ቁጥራቸው ወደ አምስትና ስድስት ዝቅ እንዲህ የሚል ተስፋቸውን ገልጠዋል። ለቀጣዩ ምርጫ ነጻና ፍትሐዊ መሆን የሚያስፈልጉ ዝግጅቶች ከጊዜ ካልተጠናቀቁ ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችልም የገለጡበት ደግሞ ተፎካካሪ ፓርቲዎች ናቸው። በጠቅላይ ሚኒስትር ጽህፈት ቤት የተካሄደውን ውይይት ቪኦኤ ተከታትሏል። በመጽሔት ዝግጅት ዘገባ እናቀርባለን። የባቡር ትኬት ሽያጭ አጭበርብረዋል የተባሉ ሶስት ቻይናውያን በኬንያ ፖሊስ ቁጥጥር ስር ውለዋል። ቻይናውያኑ ኬንያ ውስጥ የመንገድና ድልድይ ግንባታ ተቋራጭ የበላይ ኃላፊዎች መሆናቸውም ታውቋል። ባለፈው አርብ በቁጥጥር ስር የዋሉት ቻይናውያን ለመርማሪዎች ጉቦ ሊያቀብሉ ወይም ሊያበሉ ሞክረዋል በመባልም ዛሬ ፍርድ ቤት ቀርበው የዋስ መብት ቢጠይቁም ተከልክለዋል። በኬንያ ያለው የቻይና ኤምባሲ በበኩሉ የፍርዱን ሂደት እየተከታተለ መሆኑን ገልጠዋል። ገልሞ ዳዊት ተጨማሪ አድርሶናል። ሊጄን እና ሊሺያው የኬንያ ምድር ባቡር የበላይ ጥበቃ ላፊዎች ሲሆኑ ሶስተኛው ተጠርጣሪ ተርጓሚያቸው ሱንሽን፣ ሁሉም የቻይና መንገድና ድልድይ ግንባታ ተቋራጭ ሰራተኞች መሆናቸው ታውቋል። ከሦስቱ ቻይናውያን ጋር አራት የኬንያ ዜጎች በባቡር ትኬት ሽያጭ ምዝበራ ተጠርጥረው በኬንያ የወደብ ከተማ ሞምባሳ መታሰራቸው ታውቋል። የኬንያ ጸረ ሙስና ኮሚሽን እንዳስታወቀው የቲኬት ሽያጭ ምዝበራው በድረ ገጽ በሚሰጠው የሽያጭ አገልግሎት አማካኝነት የተከናወነ ነው። እስካሁን የተመዘበረው ገንዘብ መጠን ባይታወቅም ፖሊስ ተጠርጣሪዎቹ በአስር ሺዎች የሚገመት ዶላር ሳይመዘብሩ እንዳልቀረ ገልጸዋል። የሞምባሳ ናይሮቢ ምድር ባቡርን የሚቆጣጠረው አፍሪካ ስታር የምድር ባቡር አስተዳደር አገልግሎት ለፖሊስ አስፈላጊውን መረጃ በመስጠት እየተባበርኩ ነኝ ሲል ገልጸዋል። ኩባንያው ጥፋቱን አደርሰዋል ተብለው የተጠረጠሩ ግለሰቦችን ከስራቸው እንዳገዳቸው በተጨማሪም የአስተዳደር ቁጥጥር እያደረገ መሆኑን አስታውቋል። ተጠርጣሪዎቹ ለፖሊስ ሙሉ ትብብር እንዲያደርጉ አጥፊ ሆነው ከተገኙም በሀገሪቱ ሕግ ይጠየቁ ሲል ዛሬ መግለጫ አውጥተዋል። ከዚህም በተጨማሪ ተጠርጣሪዎቹ ቻይናውያን ወንጀሉን የሚመረምሩ የኬንያ ፖሊስ አባላትን በጉቦ ለመደለል መሞከራቸውን ፖሊስ አስታውቋል። ዘስታር የተባለው የኬንያ ጋዜጣ ቻይናውያኑ ለመርማሪ ፖሊሶች ወደ 5000 የአሜሪካን ዶላር ጉቦ ሊሰጡ እንደነበረ አጋልጿል። በኬንያ የቻይና ኤምባሲ በበኩሉ ጉዳዩን እየተከታተለ መሆኑንና በቁጥጥር ያዋሉ የቻይናውያንን ሁኔታ እንዲያጣሩ ሰራተኞችን ወደ ሞምባሳ መላኩን ገልጿል። ኤምባሲው የኬንያን ሕግ እንደሚያከብር ሁሉ በኬንያ የሚንቀሳቀሱ የቻይና ኩባንያዎች በተመሳሳይ ለሕግ ተገዥ እንዲሆኑ ጠይቋል። ዜንግ ጋንግ በኬንያ የቻይና ኤምባሲ ቃል አቀባይ ናቸው። uh, it's still in the investigation. ሚስተር ዘንግ ተጠርጣሪዎቹ ለፖሊስ ጉቦ ሊሰጡ ተይዘው ፍርድ ቤት እንደቀረቡም አክለው ገልጸዋል። ዛሬ በኬንያ ወደብ ከተማ ሞምባሳ ፍርድ ቤት ቀርበው የነበሩት ቻይናውያን የዋስ መብት እንዲፈቀድላቸው ቢጠይቁም ዳኛው ጥያቄያቸውን ውድቅ አድርገው በእስር እንዲቆዩና የፊታችን አርብ ህዳር ሃያ አንድ 2011 ዓመተ ምህረት ለችሎት እንዲቀርቡ ወስነዋል። የሞምባሳ ናይሮቢ ባቡሩ መስመር በግንቦት 2017 ነበር በ35 ቢሊዮን ዶላር በላይ ወጪ ተገንብቶ በይፋ የተመረቀው። የባቡሩ መስመሩ ኬንያ ከእንግሊዝ ቅኝ ግዛት ነፃ ከወጣች በኋላ በትልቅ ወጪ የገነባችው መሰረተ ልማት ነው። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ገልሞን ለዘገባው እናመሰግናለን። የትግራይ ብሔራዊ ክልላዊ መንግስት 3231 የህግ ታራሚዎች በይቅርታ እንዲፈቱ ወሰነ። የክልሉ መንግስት በይቅርታ እንዲፈቱ የወሰንኩት በማረሚያ ቤቶች ያለ የወጣት ኃይል በስራ ላይ እንዲውል በማቀር ነው ብሏል። የይቅርታ ህግ የሚያሟሉ ደግሞ በዛሬው እለት እንደሚፈቱ ተወስኗል። ሙሉጌታ ጽብሃ ዘገባ ልኳል። በትግራይ ክልል መንግስት በይቅርታ ሊፈቱ የተወሰነላቸው ታራሚዎች በማረሚያ ቤት በቆዩበት ጊዜ ስነ ስርዓታቸውን የጠበቁ በወንጀላቸው የተጸጸቱ ናቸው ብለዋል የክልሉ ጸጥታና አስተዳደር ቢሮ ኃላፊ አቶ ተኪው ምትኩ። በዛሬው እለት በሰጡት መግለጫ በዚህ መሰረት የይቅርታ ህግ ያሟሉ 3231 ታራሚዎች በይቅርታ እንዲፈቱ የትግራይ ክልል መንግስት ስራ አስፈጻሚ ኮሚቴ መወሰኑን ተናግሯል። ህንፀት ዘሎ ሀይልና ዋና ዓላማው በማረሚያ ቤት ያለው የወጣት ኃይል በስራ የሚውልበት እድል ለመፍጠር ነው። ሁሉም ወደ ስራ እንዲገባ እድል የሚሰጥ አዲስ መመሪያ ቀድሞ ተዘጋጅቷል። በዛሬው እለትም የይቅርታ ቦርድ ያስገባውን የትግራይ ክልል ስራ አስፈጻሚ ኮሚቴ በሙሉ ድምፅ አጽድቋል። በዚህም ሶስት ሺ ሁለት መቶ ሰላሳ አንድ ታራሚዎች በይቅርታ እንዲፈቱ ተወስኗል ነው ያሉት። ይቅርታ ከተደረገላቸው ታራሚዎች ሰባ ሁለቱ ሴቶች ናቸው። በቅርብ ጊዜ የወጣው የይቅርታ መመሪያ ታራሚዎች በይቅርታ እንዲፈቱ ሰፊ እድል የሰጠ ነው ያሉት አቶ ተኪው፣ ከአሁን በፊት በይቅርታ በአንድ ጊዜ ከተፈቶ ታራሚዎች ያሁኑ በቁጥር የበዛ ነው ብለዋል። በዛሬው ዕለት ይቅርታ የተደረገላቸው ታራሚዎች ከህዳር 2211 ዓ ም ጀምሮ ይፈታሉ ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሀ መቅለም። ሙልጌታ፣ እናመሰግናለን። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ትናንት ማምሻው ላይ በአንድ የፖለቲካ ዘመቻ ላይ ለደጋፊዎቻቸው ባሰሙት ቃል አስተዳደራቸው ወዲህ ወደ ዩናይት ስቴትስ እያመሩ ያሉ የማዕከላዊ አሜሪካ ፍልሰተኞችን ለመቀበል ፈቃደኛ ያለመሆኑን አስታወቁ። ፕሬዚዳንት ትራምፕ ሚሲሲፒ ውስጥ ባሰሙት በዚህ የምርጫ ቅስቀሳ ንግግር ወደ ድንበሩ በመገስገስ ላይ ላሉት ህገወጥ ከሰሜን አሜሪካ ወና ከመካከለኛው አሜሪካ የመጡ ሰዎች ጉዞና ለህግ ተላላፊዎች ግልጽና ቀላል ምልክት አስተላልፈናል ብለው ቀኝ ኋላ ዙሩ፣ ተመለሱ፣ አናስገባችሁም ሲሉ አስጠንቅቀዋል። ይህ የፕሬዚዳንት ትራምፕ ንግግር የተሰማው የዩናይትድ ስቴትሷን ሳንዲያጎ ከተማ ከሜክሲኮዋ ቲዋና በሚለያየው የሳን ዩዲሮ ድንበር ላይ ግጭት በተፈጠረ ማግስት መሆኑ ነው። በመጨረሻም የዩክራይን የግድየለሽነት ስራ ከመስራት መታቀብ እንዳለባት የሩሲያው ፕሬዝዳንት ቭላዲሚር ፑቲን አስጠነቀቁ። ይህ የፕሬዝዳንት ቭላዲሚር ማስጠንቀቂያ የተሰማው የዩክራይን ፕሬዝዳንት ፔትሮ ፖሮሼንኮ ከሩሲያ ጋር ፍጥጫ በተገባበት የዩክራይን ክልል ላይ የአስቸኳይ ጊዜ አዋጅ እንዲጣል ያቀረቡትን ጥያቄ ምክር ቤቱ ካጸደቀላቸው በኋላ ነው። ዩክሬን ይህን እርምጃ የወሰደችው ደግሞ ሩሲያ ሶስት የዩክሬንን መርከቦችና ሠራተኞቻቸውን ጥቁር ባሕር ላይ ማገቷን ተከትሎ ነው። የዩክሬን አስቸኳይ ጊዜ አዋጅ የተጣለው ከአገሪቱ 27 ክልሎች በአስሩ ላይ ሲሆን ተግባራዊነቱም ከነገረው ጀምሮ የጸና ይሆናል። በሞስኮና በኪየቭ መካከል ቀውስ ከተፈጠረበት እንደ አውሮፓ አቆጣጠር ከ2014 ዓ ም ወዲህ የዩክራይን መንግስት ይህን አይነት እርምጃ ሲወስድ የአሁኑ የመጀመሪያ መሆኑ ነው። ፕሬዚደንት ፖሮሼንኮ ሲናገሩም አዋጁ የዩክራይንን የመከላከያ አቅም ያጠናክራል ብለዋል። አድማጮች ለሰዓቱ ያለን ዜና በዚሁ አበቃ። ክቡራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በዓለም ዜና ፕሮግራሙን ጀምረናል። በ19ና በ25 ሜትር ባንዶች አጭር ሞገድ እስከ አራት ሰዓት ይቀጥላል። አብራችሁ አምሹ። ወደ ቅዳሜው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ዝግጅቶች አንዱን ለቅምሻ ከጠቅላይ ሚኒስትሩ አካባቢ ይቀመጡ የነበሩ የሃይማኖት አባሎች የጠሩ ትዶ የተደረገላቸው ኢትዮጵያውያን ትውልድ ኢትዮጵያውያን በሙሉ እነሱ በሙሉ ወደዛም መቅረብ አልቻሉም። ለሰዓታት ነው በውጭ ሲንገላቱ የነበሩት። በመላው በመላው ዓለም የኢትዮጵያውያንና ትውልድ ኢትዮጵያውያን ህብረት የተባለውን ቡድን ተወክለው አቶ ስዩም ሀብተ ማርያም ናቸው ይህን ያሉ ነው። አድገቡም ተብለው የተነጠቁ ሰዎችን እኔ በበኩሌ እንደ አስተባባሪ ኮሚቴው ሰብሳቢና እንደ ቆንስላ ጽህፈት ቤቱ ኃላፊ በእናንተ በኩል ይቅርታ መጠየቅ እፈልጋለሁ። አቶ ምህረት አብ ደግሞ በጀርመን የፍራንክፈርት ጀነራል ቆንስላ ጽህፈት ቤት ኃላፊ ናቸው። እንደ መጀመሪያ መድረክ እንደ መነሻ መድረክ ተደርጎ ሲወሰድ ከነውስን ችግሮቹም ቢሆን ውጤታማና ጥሩ ጅምር ነው ብሎ ማየት የሚያስፈልግ ይመስለኛል። በተሟላ መልኩ ለማየት ቅሬታዎቹ ላይ ብቻ ከማጥቆር በጀርመን የኢትዮጵያ አምባሳደር ኩማ ደመቅሳ ናቸው። እኚህኛው ደግሞ አድማጮች ይልቁንም ሁለቱ ኋላ ላይ እየሰማችኋቸው በሁለተኛው አጋማሽ በሚቀርበው ቀደም ላለው የአቶ ስዩም ቡድን ለሰጠው ላቀረበው ጥያቄ ምላሽ ይሰጣሉ። አሁን በቀጥታ ወደ ቀዳሚው የዕለቱ አቢይ ርዕስ ቀደም ሲል በዜናው እንደገለጽነው በኢትዮጵያ የሚገኙ ከሰባ በላይ ፓርቲዎች ሰብሰብ ብለው ሲያበቁ ለሚቀጥለው ምርጫ እንዲዘጋጁ ጠቅላይ ሚኒስትር አብይ አህመድ ጥሪ አቅርበዋል። ከፓርቲዎቹ መሪዎች ጋር ዛሬ ውይይት ያደረጉት ጠቅላይ ሚኒስትር አብይ ከቀጣዩ ምርጫ በፊት ቁጥራቸው ወደ አምስትና ስድስት ዝቅ እንደሚል ተስፋቸውንም ገልጠዋል። ለቀጣዩ ምርጫ ነፃና ፍትሐዊ መሆን የሚያስፈልጉ ዝግጅቶች በጊዜ ካልተጠናቀቁ ምርጫውን ማራዘሙ የግድ አስፈላጊ ሊሆን እንደሚችል የገለጡት ደግሞ ተፎካካሪ ፓርቲዎች ናቸው። በጠቅላይ ሚኒስትሩ ጽሕፈት ቤት የተካሄደውን ውይይት የአዲስ አበባ ዘጋቢያችን እስክንድ ፍሬ ተከታትሏል፣ ይህን ዘግቧል። የዛሬው ውይይት አንዳንድ ሁኔታዎች በንጥልጥል ላይ ባሉበት ወቅት የተካሄደ ነው። የመነሻ ጽሑፍ ያቀረቡት ጠቅላይ ሚኒስትር ዶክተር አብይ አህመድ ለተቃዋሚ ፓርቲ መሪዎች ሲናገሩ ይህንን አንጸባርቀዋል። እሳቸው እንዳሉት በውጭ አገራት ሲንቀሳቀሱ የነበሩትንና በቅርቡ የተመለሱትን ጨምሮ በውይይቱ የተሳተፉት ተቃዋሚ ፓርቲዎች ወደ ሰባ ይጠጋሉ። እንደዚህ በተበታተነ ሁኔታ ከሚንቀሳቀሱ ፓርቲዎች ጋር መወያየትም ሆነ በምርጫ መሳተፍ የሚኖረው አሉታዊ ጎን በጠቅላይ ሚኒስትሩ ተብራርቷል። ቀዳሚ መልእክታቸውም ግንባር እየፈጠሩና እየተዋሃዱ ቁጥራቸውን በመቀነስ እንዲጠናከሩ የሚጠይቅ ነበር። ዛሬ እንደምታዩት ወደ ሰባ ገደማ የፖለቲካ ፓርቲዎች አመራሮች ተሰብስባችኋል። ዛሬ በሚቀጥለው ውይይት ሀሳብ የተቀያየርን ስንሄድ ምናልባት ወደ አምስት ወደ ስድስት ዝቅ እንል ይሆናል ብዬ ተስፋ አደርጋለሁ ሰባ ፓርቲ ሰባ ቢሮ ማዘጋጀት ሰባ ፋይናንስ ማገዝ በብዙ መልኩ ሁሉ ቢቀር ሰባ የምርጫ ምልክት ማዘጋጀት ራስ ችግር የሚያዋጣም አይደለም። እዚህ ጋር የሚሰራው የተቀራረበ ሀሳብ ያለን በመቻቻል መሰብሰብ ነው። ተስፋ የማደርገው አንድ ሕፃን ሲወለድ ያለው የአጥንት ቁጥር ካደገ በኋላ ካለው ይበዛል። ሲበዛ ብዙ ቁጥር ያለው አጥንት ይዞ ይወለዳል። ብዙ ቁጥር አጥንት ያለው ሕፃን በእግሩ መቆም አይችልም። አንስቶ መቁረስ አይችልም፣ መራመድ አይችልም። ሲቆጠር ግን የአጥንቱ ብዛት እያደገ ሲሄድ ካለው ይበልጣል። እያደገ ሲሄድ አጥንት የተሰበሰበ እየጠነከረ ሲሄድ በእግሩ ይቆማል፣ ይራመዳል፣ ይበላል። ልክ እንደ አጥንት በተቀራረበ ሀሳብ ወደ ገዢም ወደ ተፎካካሪም ሰብሰብ ብለን ጀኒ የሆነ ፖለቲካ ኢትዮጵያ ውስጥ እንዲጀመር ማድረግ ይኖርብናል። በዚህ ርዕስ ላይ አስተያየት የሰጡ የተቃዋሚ ፓርቲ መሪዎችም ሀሳቡን እንደሚጋሩት ገልጸዋል። የአሜሪካ ድምጽ ያነጋገራቸው የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ሊቀመንበርና የመድረክ ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ከእነዚህ አንዱ ናቸው። እንደሚባለው ሰባ ፖለቲካ ፓርቲዎች በተባለ የዚያን ያህል አቅም አገሪቷ አሁን አላት ብዬ አላምንም ያሉት ሰብሰብ ብለው ተጋግዘው ጠንካራ ፖለቲካ ማካሄድ አንዱ ሆኖ፣ ሌላው ደግሞ ህዝቡን ውዥንብር ውስጥ መክተት ነው። የአንዱ ፓርቲ አላማ ከሌላኛው እንደሚለያይ ምንም አይታወቅም። ሁሉም በየተራው በየከተማው እየሄደ ስብሰባ ሲጠራ ሁሉም ሊበራል ዴሞክራሲ ነው ሊበራል ዴሞክራሲ ነው የሚል ሀምሳ ፓርቲ ካለ ለምንድን ነው አሁን ከለይቶ እንዲደግፍ የምፈለገው? ይሄኔ እንደውም ሰማኝ ህዝቡን እያወናበን ነው የፓርቲዎችን ቁጥር እንዳበዛ መጠን። ስለዚህ ይሄ መሰብሰብ እንዳለበት ይቻላል፣ ሆ ነው ያልከኝ። እኔ ይህንን በኩሌ በተለይ አሁን ምርጫው አንድ አመት ከስድስት ወር ነው የቀረውና ፕሮፌሰር ፓርቲዎች ተሰባስበው ለዛ ዝግጅት ማድረግ ይችላሉ የሚሆን ነገር ነው። ለአንዳንዶቻችን ይሄ ችግር አይደለም አንደኛ በሕዝቡ ውስጥ ፓርቲዎቻችንን ያስተዋወቅ ነው ባለችው አቀዳዳ እየተጠቀም በተለይ የምርጫዎቹ ጊዜ ስደርሱ ያስተዋወቅ ነው አለን። ለእኛ ከእንግዲህ ወዲህ አቅሙ ገንዘቡ ኖሮ እጩዎቹን በየቦታው ተዘጋጁ የሚለው ጋር መሄድ እንጂ በየነ የሚመራው ፓርቲ ምንድን ነው ምናምን የሚለው ይሄን ያህል ብዙ አሳስበንም ማለት ነው። ግን ጀማሪ የሆኑ ስደት ላይ ቆዩት የሚሉት አለ። ያም ሆኖ የጊዜ ጉዳይ ስነሳ እኛ ይሄ አምስት ዙር ሆኖ ካልተገኘ እንትንም የለንም። ምህዳሩ ተደራድሮ ተማምነናል በሚቀጥለው ምርጫ አንጨቃጨቅም ወይ አንቀበልም ብሎ አንዱ ሌላው የሚያጥላላ የሚቋቋመው መንግስት ታማኒነት የሚያጣ እንዳይሆን ነው እኛ የምንፈልገው። ስለዚህ እኛ በሁለት ዓመትም በአንድ ዓመትም ፍለገውን ልረዘም ብችል ብዙ አያሳስበንም ማለት ነው። እናም ሌላው በንጥልጥል ላይ ያለ ጉዳይ ምርጫው በተያዘለት የጊዜ ሰሌዳ የመካሄዱ ጥያቄ ነው። ቀጣዩን ምርጫ ፍጹም ነፃና ፍትሐዊ ለማድረግ ዝግጁ መሆናቸውን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናግረዋል። ይህ እንዲሳካ ደግሞ እሳቸው እንዳረጋገጡት ምርጫ ቦርድ እንደገና ይዋቀራል፣ አስፈላጊ የሕግ ማሻሻያዎችም ይደረጋሉ። ጠቅላይ ሚኒስትሩ ያሉትን ለማጠቃለል ምርጫውን ነፃና ፍትሐዊ ለማድረግ የሚያስችል ምህዳር የመፍጠር ስራ ይሰራል። ተያይዞ እየተነሳ ያለው ጥያቄ ግን እነዚህ ሁሉ ዝግጅቶች ከምርጫው በፊት ይጠናቀቃሉ ወይ የሚለው ነው። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ የሚያብራሩትም ሰፊ ስራ እንደሚጠበቅ ነው። በጣም ብዙ ስራዎች ናቸው የሚሰሩት። በጣም ብዙ ተቋሞች ሪፎርምድ መሆን አለባቸው። የፖለቲካ ፓርቲዎች እንደገና በብዙ መልክ በአዲስ መልክ መዋቀር አለባቸው። ዛሬ ሲወራ የሰማሁ እኮ ነው ሶስት አራት ፓርቲ ካልሆነ እንደው ዝም ብለህ ሰማንያ ዘጠና ፓርቲ ባለበት እውነተኛ ዴሞክራሲያዊ ይህንን እንደገና ወደ አንድ መስመር መክተት ቀላል ጨዋታ። ሪፎርም መደረግ የሚያስፈልጋቸው ተቋሞች በጣም ብዙ ናቸው። ከወታደራዊ ከደህንነቱ፣ ከምኑ ትኖት ጀስት ምርጫ ቦርድ፣ የህግ ስርዓቱ በደንብ በጠንካራ መሰረት ላይ መቆም አለበት። በምርጫ ላይ ግጭቶች ቢነሱ ማን ነው ይዳኘው? ያንን ለመዳኘት ጠንካራ የሆነ ነፃ የሆነ ፍርድ ቤት ያስፈልጋል። እነኝን ሁሉ አደራጅተን እንጨርሳለን ወይ? በዛ ጊዜ እነኝን ሁሉ አደራጅተን ጨርሰን የምናደርገው ሆነ ስዩ ለምንድን ነው ጥያቄው? በዛ ቀን መሆን አለበት የሚለው የሚሆነው መሆን ያለበትና በጣም አስፈላጊው ነገር የሚደረገው ምርጫ ነጻና ፍታዊ መሆኑን እናረጋግጡ። እንግዲህ ሁለት አይነት ነገር ነው ያለው። አንደኛ በህገ መንግስቱ ማዕቀፍ ውስጥ ሊሻሻሉ የሚችሉ ወይ የሚደረጉ ዝግጅቶች፣ አንዱ ደግሞ ህገ መንግስቱን እስከ መሻሻል የሚደርሱ የሚል አለ። ሁለቱም ተሟልተው እንዲገኙ ነው የእናንተ እምነት? ከምርጫው በፊት አይደለም። ፖለቲካ ድርጅት ከፖለቲካ ድርጅት ሊለያይ ይችላል። የእኔን እምነት ብጠይቀኝ ዶክተር አብይ ያቀረባቸውን ሶስት ፌዞች፣ መጀመሪያ የሚለው የተረጋጋ ሰላም፣ ማንኛውም ሰው የትም ቦታ በነጻነት ሄዶ ሀሳቡን የሚገልጽበት ማደራጀት የሚችልበት የፖለቲካ ድባብ እንፍጠር። ያ የመጀመሪያው ፌዝ። ይሄ ሁሉም አምኖ፣ ሁሉም ተስማምቶ፣ ሁሉም ፈርሞበት ከአሁን በኋላ ፖለቲካችን የምናካሄደው በዚህ መልክ ነው፣ በሰላማዊ መንገድ ነው። ማንም የትም ሄዶ ማደራጀት መንቀሳቀስ ይችላል። በዛ መልክ ማስተካከል የመጀመሪያ ስራ እስማማለሁ። ሁለተኛው ስራ ከዛ በኋላ የሚቀጥለው ምርጫ ነጻና ፍትሃዊ እንዲሆን የሚያስፈልጉትን ነገሮች እንስራ። ሁለተኛው ፌዝ የተባለው በዛ ፌዝ ላይ አሁን ባለው ሕገ መንግስት ውስጥ ነጻና ፍትሃዊ ለማድረግ አስፈላጊ የሆኑ እዛ ምርጫ አስፈላጊ የሆኑ አንቀጾች ካሉ እንወያይበትና እንቀይሩ። ግን በጣም ብዙ ስሜቶችን ሊነኩ የሚችሉ ጉዳዮች እዚህ ኮንስቲቱሽን ውስጥ ካሉ እሱን በውይይት ደረጃ እንወያይበት፣ ግን ቀስ ብለን ሌጅትመት የሆነ የተመረጠ መንግስት ካለ በኋላ ቀስ ብለን ደረጃ በደረጃ እንሆን ከምርጫ በኋላ ከምርጫ በኋላ በጣም ጁዲሽስ የሆነ በጣም ኬርፉል የታሰበበት አፕሮች ነው። ጥሩ ይመስለኛል። ይህንን እንግዲህ ለሁሉም የፖለቲካ ድርጅቶች ውስጥ መሸጥ እና እንትን ማድረግ ራሱን የቻለ ስራ ነው። ስራችን ከዛሬ ጀምሮ እሱ ነው የሚሆነው። ገዢው ፓርቲ ኢህአዴግ እስካሁን የምርጫው የጊዜ ሰሌዳ ሊቀየር በመቻሉ እድል ላይ ግልጽ ያለ አቋም አላንጸባረቀም። የጠቅላይ ሚኒስትር አብይ አህመድ የዛሬ ማብራሪያም የቀረውን ጊዜ በአግባቡ በመጠቀም ላይ ማተኮሩ ነው የታየው። አንድ አመት ከመናምናለን ባለን ጊዜ ውስጥ እየተግባባን ዴሞክራሲያዊ ምርጫ ለማድረግ መትጋት ነው። ዴሞክራሲያዊ ምርጫ ካልሆነ ፖስት ኢሌክሽን በለመድ ነው መሰረት ግጭት ከተፈጠረ ና የአንድ ሰውም ህይወት ከጠፋ መልሶ ከዜሮ መጀመራችን አይቀርም። ለዚያ ለጠፋው ህይወት ተጠያቂው እንትና ነው የጻፈው እንትና አሸባሪ ነው ማለታችን አይቀርም ህግና ወጣ ማለታችን አይቀርም፣ እና አባር ማለታችን አይቀርም። ወደ እነዚህ ጨዋታ ስንገባ ተመልሰን ዜሮ ስለምንገባ ፖስት ኢሌክሽን ችግር እንዳይፈጠር ከወዲሁ እየተመካከሩና እንከን አልባ ነገር ለመፍጠር ቢያንስ የሚያግባባ ነገር ለመፍጠር መስራት ይኖርብናል። ጠቅላይ ሚኒስትር ዶክተር አብይ አህመድ አክለው እንዳብራሩት ውይይቱ በሶስት ደረጃዎች የሚካሄድ ነው። እሳቸው እንዳሉት የመጀመሪያውና የዛሬው መድረኩን መክፈት ነው። ሁለተኛውና በቀጣይ የሚካሄደው ደግሞ በዲሞክራሲ ተቋማትና በዲሞክራሲ ባህል ግንባታ ላይ የሚያተኩር ይሆናል። በዘላቂና የተረጋጋ የፖለቲካ ስርዓት ግንባታ ላይ የሚያተኩር ውይይት ደግሞ በሶስተኛነት እንደሚካሄድ ጠቁመዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። ተከታዩ ወደ ባህር ዳር የሚወስድን ይሆናል። ከሁሉም ክልሎች የተውጣጡ ሰላምን ለመስበክ በገዛ ፈቃዳቸው የተሰባሰቡ የሰላም እናቶች የሚል ቁልምጫ ተሰጥቷቸዋል። ሰሞኑን በባህርዳር ከተማ በመገኘት ለአዲስ አበባና ለባህርዳር ከተማ ወጣቶች ስለ ሰላም ሰብከዋል። የሰላም እናቶች በመድረኩ ባስተላለፉት መልእክትም በሰላም እጦት የመጀመሪያዎቹ ተጎጂዎች እናቶች ናቸው ካሉ በኋላ የወለድነው ሰላምን ልንንከባከበው ይገባል፣ ለዚህም ሁሉ ኢትዮጵያውያን የበኩላቸውን ድርሻ ሊወጡ ይገባል ብለዋል። አስቴር ምስጋና ናት ያጠናቀረችው ነው። በባህር ዳር ከተማ ክልል ምክር ቤት አዳራሽ ውስጥ የአዲስ አበባ ና የባህር ዳር ከተማ ወጣቶች አንድነታቸውንና ወንድማማችነታቸውን በፍቅር ገመድ ለመገመድ በታቀደው የውይይት መድረክ ላይ ነበር እናቶች ሰላም ሰላም እያሉ የተማጽኖ ድምፅ ያሰሙት። በእናቶች ተማጽኖ ልቡ ያልተሰበረ ወጣትም አልነበረም በአዳራሹ ውስጥ ተወካይ ሆነን ስንመጣ አታሳፍሩን። አገር መተረከባች እናውቃለን። ስልጣኑን እንደምታሸጋግሩ እናውቃለን። ሰላም ግን እኛን ትጎዳናለችና ሁሉላችን የምንረከባ ሰላም ምስላ አይነውና የወለድነውን ሰላም ታሳድጋላችሁ እያለ ነው። ያው በኋላ ሰላም እንሆናለን

እነዚህ እናቶች የሰላም ሐዋርያ እናቶች ናቸው። ከዘጠኙ ክልሎችና ከሁለት ከተማ አስተዳደሮችም የተውጣጡ ናቸው። ያገናኛቸው ደግሞ በቅርቡ በሀገሪቱ እዚህም እዚያም የሚሰማው ግጭትና ብጥብጥ ነው። በብጥብጡ የሚሞቱ ወጣቶች ያስከፋቸዋል። ቤት ንብረታቸውን ጥለው የሚሰደዱ ሕፃናትና እናቶች ያንገበግቧቸዋል። በዚህም ሁሉም እናቶች በበጎ ፈቃደኝነት በሀገሪቱ በሁሉም ቦታዎች ተዘዋውረው ስለ ሰላም ለመስበክ ለሰላም ሚኒስቴር ጥያቄያቸውን ያቀርባሉ። የሰላም ሚኒስቴርም የተቋቋመበት አላማ ይኸው በመሆኑ ሁኔታዎችን አመቻችቶ ልኮናል ይላሉ ወይዘሮ አሊፊያ የሱፍ። አሁን ትልቁ ነገር ወጣቶች እየተገዳደሉ ብቻም አይደለም፣ በጣም አሰቃቂ ግድያ እየተገደሉ ነው። እነሱ በሚሞቱበት ሰዓትም እናት ተጎጂ ናት። እድሜ ልኳን እያዘነች ነው የምትኖረው እናት። ሁለተኛ ችግሩ ከተፈጠረ በኋላ ሰላም ከደፈረሰ በኋላ የምትጠቃዋ እናት ናት የሰው ልጅ በመሆኗ ይሄ አፈር ለባሽ የሆነ ገላ እንኳን ይደፈራል። ያደሩበት ማህፀን ይደፈራል። የጠቡት ጡት ይነከሳል። ስለዚህ እኛ መንግስትም ሁኔታዎች ምቹ ሁኔታዎች ስላሉ ጥያቄ ባለበት ቦታ በስነ ስርዓት ጥያቄ መጠየቅ እያለ መገዳደሉ፣ መደማማቱ፣ መጠላላቱ ይቁም የምትሉን ይችን ነገር ይዘን ብንነሳ የምትለዋን ሀሳብ ፒስ ሚኒስትርም ደገፈን። የተቋቋመው ለዚህ ነው እና በዚህ ላይ ደግሞ በየክልሉ ተጽዕኖ ፈጣሪ የሆኑት እኛም የምናውቃቸውን እየጠቆምን ማለት ነው በታሪካቸው የምናውቃቸው ለምሳሌ ዛሬ ነው የኢትዮጵያ ፕሬዝዳንት ያገኘችው፣ ግን ለሀያ አንድ ቀን በፕሬዝዳንትነት ወንዶች እዛው ተፋዶ ጨርሱና ኑ ብለው የመጡ እናትኛ ውስጥ አለ እሳቸውም እንዲመጡ እየጠቆምን ይሄ ነገር የአጠቃላያችን ሀሳብ ሆነ ማለት ነው። የአዲስ አበባ ከተማ አስተዳደር ምክትል ከንቲባ ኢንጂነር ታከለ ኡማ የሰላም እናቶች ተንበርክከው በእንባ ሲማጸኑ በመንበርከክ ውስጥ ታላቅ ቅርታ፣ በእንባ ውስጥ ታላቅ ምሕረት መኖሩን ልብ ልንል ይገባል ሲሉም ተናግረዋል። እናቶቻችን አሁን መድረክ ላይ ሲንበረከቱ ባለፈው ጊዜ በደቡብ ክልል ወንድም ለወንድም ሊጋደል ሲሯሯጥ አባቶች ተንበርክከው ህይወትን እንዴት እንዳዳኑ አይታችኋል አይደለ? በመንበርከክ ውስጥ ያለው ፍቅር ማሸነፍ መሸነፍ ሳይሆን፣ በመሸነፍ ውስጥ ያለው መንበርከት የሚያመጣውን ህይወት የሚያተርፈውን ሞት። ስለዚህ የባህር ዳር ወጣቶች፣ የሸገር የአዲስ አበባ ወጣቶች ዛሬ እኛ ደግሞ እናቶቻችን ተመርክተው አደራ ሰጥተውናል። አባቶቻችን በእያንዳንዱ የአዲስ አበባ የኢትዮጵያ ድንበር ላይ ሞቶ ሀገሪቱን አስረክበውናል። እኛ ደግሞ ዛሬ ቆመን የማይወጣውን ተራራ በመውጣት፣ የማይወረደው ሸለቆ በመውረድ፣ የኢትዮጵያን አንድነት በመጠበቅ ከኢትዮጵያ አልፈን አባቶቻችን እንደገነባት አፍሪካን እንደገና ድንገለባት አባቶቻችን ያቆሙትን ሀውልት ለቀጣይ ትውልድ እንዲተላለፍ ዛሬ ያለን ወጣቶች ባለዳዎች ነው። የቅዱስ ጊዮርጊስ የስፖርት ክለብ አስጨፋሪ የእናቶች ተማጽኖ ስሜታዊ እንዳደረገው ይናገራል። ስሜ ይድረቃችሁ አሸናፊያችን ነው ይባላል። የቅዱስ ጊዮርጊስ እና የኢትዮጵያ ብሔራዊ ቡድን አስቸፋሪ ነኝ፣ እንዲሁም የሰላም አምባሳደር እኔ። ዛሬ እናቶቹ ያስተላለፉት መልእክት ሙሉ ለሙሉ ለመጨረስ እስከምቸገር ድረስ በእንባን የተራጨ ነው። ማለት እናቴ መታዛጋ ተንበርክካ እያለቀሰች እንደሆነ ሳስብ የቆየውበት ፕሮግራም ነው። እነዚህ እናቶች ከምንም በላይ ማለት ነው፣ ከምንም በላይ ይሄ መልእክት ለኢትዮጵያ ወጣቶችና ለኢትዮጵያ ሕዝብ ብቻ ሳይሆን ለዓለም ሕዝብ መተላለፍ ያለበት መልእክት ነው እና ያስተላልፉት የእኔ የአመቱን ከባዱን መልእክት ከባዱን ያደራ ቃል የተቀበልኩበት ቀን ነው ብዬ ነው ማምኑ። የሰላም ሐዋርያ እናቶች የመጀመሪያ ጉዟቸውን ያደረጉት ባህር ዳር ከተማ ሲሆን በቀጣይም በመቀሌ ና በሁሉም የሀገሪቱ ክፍሎች በመዘዋወር በየክልሉ ካሉ ከፍተኛ አመራሮች ና ከዩኒቨርሲቲ ተማሪዎች እንዲሁም ወጣቶች በሚገኙበት ቦታዎች ላይ በመዘዋወር ስለ ሰላም እንደሚሰብኩ ከገለጻቸው ለመረዳት ተችሏል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ወደ ቀጣዩ ዘገባ እናልፋለን። በኢትዮጵያ በተለያዩ ዩኒቨርሲቲዎች ለሚታዩ ግጭቶች እልባት ለማበጀት የተያዙ ጥረቶችን የሚመለከት ነው። በተማሪዎች መካከል ዘውግ የለየ ግጭት ለመቀስቀስ የሚውጠነጠን ሴራ እንቃወመዋለን ሲሉ የአምቦ ዩኒቨርሲቲ ተማሪዎች ትናንት ሰላማዊ ሰልፍ ወጡ። በሌላ ተያያዥ ዜና በአሶሳ ዩኒቨርሲቲ በተቀሰቀሰ ግጭት የተጠረጠሩ አንድ ሰው በቁጥጥር ስር መዋላቸውን ፖሊስ ገለጠ። ተጠርጣሪው በቁጥጥር ስር የዋሉበት መንገድ ሕጋዊም አልነበረም ሲሉ ቅሬታ ያቀረቡ ወገኖች ያለ ፍርድ ቤት ማዘዣ መያዛቸውንና እስካሁን ድረስ ፍርድ ቤትም ያለመቅረባቸውን ያመለክታሉ። ሙክታር ጀማል ዝርዝሩን ልኳል። ሰሞኑን በተለያዩ የኢትዮጵያ ዩኒቨርሲቲዎች ውስጥ እየታየ ያለ የተማሪዎች የብሔር ግጭትን በተመለከተ ትላንትና የአምቦ ዩኒቨርሲቲ ተማሪዎች ሂደቱን በመቃወም ሰላማዊ ሰልፍ አድርገዋል። ተማሪዎቹ በብሔር የሚደረጉ ግጭቶች ሁኔታው በጊዜ መቋጨት እንዳለበትም አሳስበዋል። የአምቦ ዩኒቨርሲቲ ፕሬዝዳንት ዶክተር ታደሰ ቀንአ ለአሜሪካ ድምፅ እንደገለጹት ተማሪዎቹ በማህበረሰቡ መካከል ድልድይ ሆነው መስራት እንዳለባቸውና እኩይ ተግባሮችንም እንዲከላከሉ ጠይቀዋል። ግጭት ደግሞ ያልተገባ ተግባር ነውእና ይሄን በጋራ ሆነን እንቃወማለን ብለው የሁሉም ብሔር ብሔረሰብ ተማሪዎች በጋራ ወጥቶ ይሄ ጉዳይ አይገልጸንም፣ ወደ ሌላ ዩኒቨርሲቲ መሄድ የለብንም ብሎ በጋራ የተቃወሙ ያስተላለፍ ነው መልክት። ያው ተማሪዎቻችን፣ የዩኒቨርሲቲ ተማሪዎች የፍቅር የአንድነት ድልድይ መሆን እንዳለባቸው እንጂ የጥላቻ መልክተኛ ሆኖ ህዝባችን በእነሱ ምክንያት የሚጣላበት ሳይሆን በእነሱ ምክንያት ግንኙነት የሚሰፋ ፍቅር የሚሰፋ አንድነት የሚሰፋ ስራ እንድሰሩ ነው መልክት ያስተላለፍ ነው። ትናንትና ላደረጉት በጎ ተግባርም አመስግነናል። በሌላ በኩል ባለፈው ሳምንት አሶሳ ዩኒቨርሲቲ ተከስቶ ሶስት ሰዎች ነፍስ የቀጠፈውን ግጭት በተመለከተ ፖሊስ ተጠርጣሪ በቁጥጥር ስር ማዋሉን ገልጿል። የቤኒሻንጉል ብሔራዊ ክልላዊ መንግስት ፖሊስ ኮሚሽን ኮሚሽነር ሰይፈዲን ሃሩን ለአሜሪካ ድምፅ እንደገለጹት ተጠርጣሪው በቁጥጥር ስር ከዋለ በኋላ የተለያዩ አምባጓሮችን በመፍጠር የጸጥታ አካላትን ሲያስቸግር የነበረ ቢሆንም ከዛ በኋላ በተደረገ ፍተሻ የተለያዩ መረጃዎችም ከቤቱ መገኘቱን ገልጸዋል። ወደ አስር የሚሆኑ የተለያዩ ባንክ ቼኮች ተገኝተዋል። የአስር ባንክ የተለያዩ ቼኮች ማለት ነው። የስድስት ባንክ የተለያዩ ባንኮች ማለት ነው። ቡክ ገብተው ተገኝተዋል። ዘጠኝ ዲስክቶፕ ኮምፒውተር አሉ። እንደዚሁም አንድ ላፕቶፕ አለ። ሁለት ፍላሽ አስራ ስድስት ሲዲ እኛ በኮምፒውተር ውስጥ እንግዲህ የሚጠረጠሩ ሌሎች ሰነዶችም ስለሚያዙ በመጀመሪያ እዛ ስከገባ በኋላ ቆጣሪ የሚጠፋበት ሁኔታ ነው። ሌሎች ያመቻቸው እና በዛ መሰረት እንግዲህ አሁን ዲስክቶችን ተይዘዋል። የሚጠረጠሩ ሌሎች ነገሮች ስላሉ አሁን ግልጡ እናደርጋቸው ማንችል በሂደት እነዚህም በሙሉ ፍተሻ እንደሚካሄድበት ነው፣ ምርመራ እንደሚጠባበቅ ነው። የቤኒሻንጉል ጉሙዝ ፖሊስ በተጠርጣሪነት በቁጥጥር ስር ያዋለውን ገሬ ወዲሴሮ የተባለውን ሰው በቅርብ አውቀዋለው ያሉት ሰው በቁጥጥር ስር የዋለበት መንገድ ሕጋዊ እንዳልነበረና፣ ያለ ፍርድ ቤት ትዕዛዝና፣ ሕግ መርህ ውጪ መያዙንም ጠቅሰዋል። ይህ ስሙ እንዲጠቀስ ያልፈለገ ሰው ገሬ በአሶሳ ከተማ የተለያዩ ንግድ ላይ የተሰማራ ሰውና ለ አሶሳ ዩኒቨርሲቲ የመኪና ኮንትራቶችንና ሌሎችን የሚያቀርብ ሰው መሆኑን አውቃለሁ ብለዋል። ፖሊስ ኮሚሽነሩ መግለጫ የሰጠው ሰኞ ጠዋት ስለዚህ ጉዳይ ገብቷል። ስለምን ተጠርጥሮ እንደ ሶሻል ሚዲያ ወይም ደግሞ ይሄ የኢቢሲ ሪፖርተር በዚህ ጉዳይ ተጠርጥሮ ነው ቁጥጥር ስር የዋለው ብሎ መግለጫ ወይም ደግሞ በማህበራዊ ድረገጽ የለቀቀው በዛ ሰዓት ላይ ገና መከላከያ መጥተው እንኳ ተጠርጣሪውን ወደ ካምፓቸው ሳይወስዱት ነው ይሄ ነገር እንዲሰራጭ የተደረገው። ስለዚህ ለእኔ ገብቷል አይደል? ይሄ ልክ አይደለም። መንግስት ራሱ ፖሊስ ኮሚሽነሩ ራሱ ራሱን ለመከላከል ያደረ መከላከያ ብዬ ነው የማስበው። በተመሳሳይ ጉዳይ ጎንደር ዩኒቨርሲቲ ተከስቶ የነበረውን ግጭት በሰላም መፍታቱን የጎንደር ከተማ ፖሊስ መምሪያ ገልጿል። ከመሃላቸው ገብቶ ጸብ የሚጭርና ነገር የሚቀሰቅስ እንዳለ ተማሪዎቹ በሰጡት ፍንጭ ላይ በመቆም ፖሊስ ምርመራ እያደረገ መሆኑንም ተነግሯል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ወደ መጨረሻዊ መጽሔቱ ርዕስ እንሻገራለን። አድማጮች ሰሜን ናይጄሪያ ላይ የሚሰራ የሰብአዊ ረድኤት ቡድን በአካባቢው አስር ሺህ ያህል ሰዎች ኮሌራ በሽታ መታመማቸውን ከዚህም ውስጥ ቁጥራቸው አንድ መቶ ሰባ አምስት የሚጠጋው ህሙማን በህዳር ወር ለህልፈት መዳረጋቸውን ገልጠዋል። ይህ በሰሜን ናይጄሪያ የሚንቀሳቀሰው ድርጅት የኖርዌይ ስደተኞች ካውንስል የተባለ ቡድን ነው። ከታመሙት ሰዎች አብዛኞቹ ቦርኖ ክፍለ ግዛት ውስጥ በተፈናቃዮች ሰፈሮች ሲጠለሉ መሆናቸውንም ጠቁመዋል። በብዙ ሺህ የሚቆጠሩ ሰዎች ከቦኮ ሀራም ጥቃት ሸሽተው የተጠለሉባቸው ሰፈሮች መሆናቸውን የአሜሪካ ድምፅ ራዲዮ ዘጋቢ ቲሞቲ ቦምዙ ከማይዱጉሪ ናይጄሪያ በላከው ዘገባ ጠቅሷል። አዳነች ሲሳይ ታቀርበዋለች። የአቡሳም አዳም የተባሉ ስደተኛ ከቤተሰቦቻቸው ጋር ለሁለት ዓመታት ያህል ማይዱጉሪ ውስጥ በስደተኞች በተጣበበው ሰፈር ተጠልለው ቆይተዋል። በቅርቡ ታዲያ በኮሌራ በሽታ ምክንያት ልጃቸውን አጥተዋል። እኔና ልጄ ነበርን ወደ መጠለያ ሰፈር የመጣ ነው። ሆኖም በኮሌራ በሽታ ሞተችብኝ። ከጎረቤቶቻችን ጋር ስለነበርን ከእነሱም አንድ ሰው ኮሌራ ይዞታል። ከዘጠኝ ልጆቼ ጋር ነው እዚህ ያለ ነው። ለኮሌራ በሽታ ዋናው ምክንያት የሆነው መጠለያው በሰዎች ብዛት የተፋፈገ መሆኑ ነው። ተፈናቃዮች የሚጠለሉበት ሰፈር እየጨመረ የሚሄደውን የተፈናቃዮች ብዛትን በበቂ ለማገልገል የሚችልበት ሁኔታ ባለመኖሩ ለኮሌራ በሽታ መዛመት አመቺ ሁኔታ መፍጠሩን ከካምፑ አስተዳዳሪዎች አንዱ ቺማ አኑ አስገንዝበዋል። ብዙ ሰዎች በጥቂት ቦታዎች ተፋፍገው የሚኖሩበት ሁኔታ ነው ያለው። እነዚህ ሰዎች ታዲያ ውሃንና ንጽህና ጥበቃን ለመሳሰሉት መሰረታዊ ለሆኑ አገልግሎቶች ያላቸው ተደራሽነት ውሱን ነው። በቂ መጸዳጃ ቦታዎች ስለሌሉ ሰዎች ሜዳ ላይ ደጅ ለመውጣት ይገደዳሉ። አብዛኞቹ ተፈናቃዮች ከቦኮ ሐራም ጥቃት የሸሹ ናቸው። በተለይም ለበሽታው የሚጋለጡት ልጆች ናቸው። ናይጄሪያ በያዝነው ዓመት በ18 ክፍላተ ሀገሯ ወደ 40ሺ የሚሆኑ ሰዎች ኮሌራ ታመው ከእነሱም 434 ሰዎች ሞተዋል። የናይጄሪያ የበሽታ መከላከያ ማዕከል ኃላፊ ቺኩዌ አይኩዋዙ ኮሌራ ናይጄሪያ ውስጥ ተገቢ ክብደት አልተሰጠውም ነበር ይላሉ። ኮሌራ ናይጄሪያ ውስጥ እንደሚዘወተር በሽታ ተደርጎ ችላ የተባለበት ሁኔታ ያለ ይመስለኛል። ስለ በሽታው ብዙም አንጨነቅም። ስለሆነም የናይጄሪያ የበሽታ ቁጥጥር ማዕከል እያንዳንዱ ናይጄሪያዊ የችግሩን ክብደት በሚገባ እንዲረዳ ከባድ ጥረት እያደረገ ነው። ኮሌራ ውሃ ወለድ በሽታ ሲሆን የሚዛመተውም በዝናብ ወራት ወቅት ነው። ኮሌራ በሽታ ካለፉት ዘጠኝ ዓመታት ወዲህ በሰሜን ናይጄሪያ እየተባባሰ የሄደው የቦኮ ሐራም ጥቃት 3.3 ሚሊዮን ሰዎች ከመኖሪያቸው እንዲፈናቀሉ ካደረገ ወዲህ ነው። የቦኮ ሐራም አመፅ በተጀመረበት ማይዱጉሪ 243 የሚሆኑ ሰዎች ንጽህና በማይጠበቅባቸው የተፋፈጉ መጠለያዎች ይኖራሉ። መጠለያ ሰፈሮቹን ለማስፋት ተጨማሪ መሬት ካልተሰጠ በስተቀር በመጪው ዓመት ሰፊ የኮሌራ መዛመት ሊከተል እንደሚችል ይገመታል። አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭታችን ነው። የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከሚስት ሳ ከ35 መሆኑን ያመለክታል። የሁለተኛውን ቅዳሜ ክፍል እናቀርባለን። ትናንት ያስተዋወቅነው ዝግጅት ነው። አሉላ አንተ የምታቀርበው ፕሮግራም ነው። በመላው አውሮፓ የኢትዮጵያውያንና ትውልድ ኢትዮጵያን ሕብረት የተባለው ቡድን ባለፈው ቅዳሜ ያወጣውን መግለጫ እኛም በዜና ያነበብነውን ተንተርሶ በመግለጫው የተነሱትን በጀርመን የኢትዮጵያ ኤምባሲና በጀርመን የፍራንክፈርቱ ጀኔራል ቆንስላ ጽህፈት ቤት ጠይቀናል። አሉላን በዚህ ሙዚቃ ወደ ውይይቱ ንለፍ። መልካም አዲሱ አምባሳደር ኩማ ደመቅሳ በጀርመን የኢትዮጵያ አምባሳደር፣ አቶ ምህረት አብ ሙሉጌታ በጀርመን የፍራንክፈርት ቆንስላ ጀኔራል ጽህፈት ቤት ኃላፊ በቅርቡ የጠቅላይ ሚኒስትር አብይን የአውሮፓ ጉብኝትና ይልቁንም ከኢትዮጵያውያን ጋር ያደረጉትን መድረክ በተመለከተ የቀረቡ ቅሬታዎች ናቸው። ለዚህ ቃለ ምልልሳችን መነሻ በመላው አውሮፓ የኢትዮጵያውያኖችና ትውልደ ኢትዮጵያውያን ህብረት የተሰኘ ቡድን ጋዜጣዊ መግለጫ ሰጥቷል። በዚህ ጋዜጣዊ መግለጫው ላይ ተጠያቂዎች ያላቸውን ወገኖች ይከሳል። የኢትዮጵያ ኤምባሲዎች በአውሮፓ ሀገሮችና በጀርመን የበርሊኑ ኤምባሲ አባሎች እንዲሁም በዋናነት በጀርመን የፍራንክፈርቱ ጄኔራል ቆንስላ ጽፈት ቤት ይላል። ግጭት ሊፈጥሩ የሚችሉ መግባት ሳይችሉ ቀርተው ወደ ቤታቸው እንዲመለሱ የተደረጉ፣ በአሰራርም ከፋፋይነት ጭምር የታየበት ማግለልና ያለመተማመን መስቅልቅል የታየበት ሲሉ ይከሳሉ። ክሶቹ በርከት ያሉ ናቸው። የቡድኑ ወኪል ለአሜሪካ ድምጽ ራዲዮ በሰጡት ቃል እስኪ ካስተያየታቸው በመጠኑ ላሰማችሁና የእናንተ ምላሽ እናክላለን። በተለይ ፍራንክ ብዙ ሰው እንዲቀር የሆነበት ሁኔታ ነበረ። ከውጭም በነበረው ብርድ ብዙ ሰዎች ኢትዮጵያን ሰንደቅ ዓላማ ይዘው መግባት ስላልተፈቀደላቸው ወደ ቤታቸውም የተመለሱ አሉ፣ የተንገላቱ አሉ። ከጠቅላይ ሚኒስትሩ አካባቢ ይቀመጡ የነበሩ የሃይማኖት አባሎች የጠሩ ጥሪ የተደረገላቸው ኢትዮጵያውያን ትውልድ ኢትዮጵያውያን በሙሉ እነሱ በሙሉ ወደዛም መቅረብ አልቻሉም። ለሰዓታት ነው በውጭ ሲንገላቱ የነበሩት እና የነበረውም ሁኔታ ግጭትን ሊፈጥር የሚችል ሁኔታዎች ነበሩ። ዋና አስተባባሪና ይህን ይመራ የነበረው በኃላፊነት የፍራንክፈርቱ ጀኔራል ኮንሱላት ነው። ከኮሚቴው እውቅና ካላቸው ሰዎች ውጪ ነው አዳዲስ ግለሰቦች ይታዩ የነበሩት። በጀርባ ደርቦ አዲስ ኮሚቴ ማዋቀር እነዚህ ስለነበሩ በፊቱ ኮሚቴና ኃላፊነት እንደማያወስድና ለዚህ ሁሉ ተጠያቂ የሚሆኑ ቀጥታ ኮንሱላቱ እና በአውሮፓ ያሉት ኢትዮጵያ ኤምባሲዎች ናቸው። ለዚህ አይነት ሁኔታ ተጠያቂ ሊሆኑ የሚችሉ አቶ ምህረት አብ እንደ ሰሙት ቡድኑ የእርሶን ጽህፈት ቤት በዋናነት ይከሳሉና እንደ እንደምን ይመልሳሉ? በቅድሚያ አቶ አሉላ፣ ቮይስ ኦፍ አሜሪካ ይሄንን እድል ለእኔም ለክቡር አምባሳደርም ስለሰጣችሁን በጣም አመሰግናለሁ። አሁን ከተነግሳው አስተያየት በመነሳት በአጭሩ ለመግለጽ እኛ ይህንን ፕሮግራም ስናዘጋጅ በተለያዩ ከተሞች እና በጀርመን አቀፍ ደረጃ እንደ ኤምባሲም እንደ ቆንስላ ጀኔራል ጽህፈት ቤትም አስተባባሪ ኮሚቴዎች እና ንዑሳን ኮሚቴዎችን ከሰማንያ በላይ አደረጃጀቶች እና የኮሚኒቲ ተወካዮችን አካተን ነው ስራ የጀመርነው። አሁን በእርሶ ኢንተርቪው ላይ ቃል መጠየቅ የሰጡትም ግለሰብ ሽቱትጋርት ላይ አስተባባሪ ኮሚቴ ሆነው ከእኛ ጋር ሲንቀሳቀሱ የነበሩ ሰው ናቸው ናቸው እና በመጀመሪያ ደረጃ ከኮሚቴ በስተጀርባ የተባለው እውነቱን ለመናገር እንደዛ አይነት የተቋቋመ ኮሚቴ የለም። እዚህ ያለውን አስተባባሪ ኮሚቴ ራሱ በኤምባሲውና ከኛ ከቆንስሌቱ ጋር ሲሰራ የነበረ እንጂ ሌላ አዲስ ከበስተጀርባ የተቋቋመ ኮሚቴ የለም። በእለቱ እንደተባለው እኛ ከጠዋቱ ጀምሮ የአስተባባሪ ኮሚቴ አባሎች እዛ እንዲገኙ አድርገን እኛም ራሳችን እዛ ተገኝተን ከአዲስ አበባ የመጣው የአብይ ኮሚቴ ኃላፊም ባሉበት ነው። ስራዎችንና ስቃሴዎችን ስናደርግ የነበረው እንደተባለው በእለቱ የተፈጠሩ ችግሮች ነበሩ። እነዛም ችግሮች በተለይ አርማዎችና ቀድሞ የኢትዮጵያ ባንዲራ በብዛት ከመግባት ጋር በተያያዘ በኋላም በአስተባባሪ ኮሚቴው በተሰየመ አጣሪ ኮሚቴ እንዳረጋገጥ ነው የስቴዲየሙ የሴኩሪቲ ኃላፊዎችና የፍራንክፈርት የፖሊስ ኃላፊዎች ባደረጉት ክልከላ ምክንያት የኦነግን አርማ የያዙ ሰዎችና አረንጓዴ ቢጫ ቀዩን የያዙ ሰዎች ለተወሰነ ጊዜ እንዳይገቡ የተደረገበት ሁኔታ ነበር። በዛች ወቅት የተወሰኑ ችግሮች እና አንዳንድ ሰዎች የያዙትን አርማ እንዲመልሱ የተደረ በተደረገበት ሁኔታ መፈጠሩ ደርሶን ከነበሩት የስቴዲየሙ አስተባባሪዎች ጋራ ተሯሩጠን እንዲፈታ አድርገናል። በዛ መሀል አሁን አስተያየት ሰጪው እንዳሉት ቅር የተሰኙ ሰዎች አሉ። እነዚህ ቅር ተሰኝተው ወይም ደግሞ አትገቡም ተብለው የተነጠቁ ሰዎችን እኔ በበኩሌ እንደ አስተባባሪ ኮሚቴው ሰብሳቢና እንደ ቆንስላ ጽህፈት ቤቱ ኃላፊ በእናንተ በኩል ይቅርታ መጠየቅ ፈልጋለሁ። ምክንያቱም ይሄ ነገር ሳይታሰብ ከኛ እውቅና ውጪ የተፈጠረና በወቅቱ መሆን ያልነበረበት ነው። ነገር ግን ማንም ያደርገው ማንም እንደተባለው በወቅቱ ችግር ያጋጠማቸው የእኛ ኢትዮጵያውያን፣ ትውልደ ኢትዮጵያውያን ቅሬታ መፈጠር ስላልነበረበት እኔ ክቡር አምባሳደርም ይህን ሀሳብ ይጋራሉ ብዬ ነው ማምነው። ዋናው ነገር እኛ ለአንድ እንዲህ አይነት ትልቅ ዝግጅት ሲዘጋጅ የተወሰኑ እክሎች መፈጠራቸው አይቀርም። ችግሮች ነበሩ። እነዛን ችግሮች ግን በእለቱ በመሯሯጥ የፈታንበት ሁኔታ ነው የነበረው። አቶ አሉላ፣ እነዛ ችግሮች ተፈተው ሁሉም እንዲገቡ ተደርጎ ስነ ስርዓቱ እንዳያችሁት በአማረና በውጤታማ መልክ ሊፈጸም ችሏል። መልካም ወደ አምባሳደር ኩማ ደመቅሳ ከመሻገሬ በፊት አቶ ምህረት አብ ከሎንዶን የማህበረሰቡ አንድ ተወካያቸው አቶ አለባቸው ደሳለኝ ኋላ ላይ ንግግር ሲያደርጉ እንመለከታቸዋለን። ጠቅላይ ሚኒስትሩ ፊት ለፊት እንዳይገቡ የተደረገበት ሁኔታም ተፈጥሮ ነበር ይላሉ። ስለ ሱስ ምንድነው? የአቶ አለባቸው ጋር የተፈጠረው መሰለ ሀሉላ በእለቱ ቅድም እንዳልኩት ከዚህ ከሴኪሪቲው ሁኔታ ጋር በተያያዘ የተወሰነ ክልከላ ነበረ፣ በጀርመኖቹ የሴኪሪቲ ኃላፊዎች የተነሳ በኋላ ላይ ግን እንዳያችሁት እሳቸው ገብተው መናገር የሚፈልጉትን እንዲናገሩ ሁሉ ተፈቅዶላቸው ተነግረዋል። ከእናቱ አለባቸው ጋር የተፈጠረው ችግር ምንድን ነው? ለክቡር ጠቅላይ ሚኒስትሩ ጥያቄ የሚያቀርቡ ከየአውሮፓ ሀገር የተወከሉ አንዳንድ ሰዎች በኤምባሲዎቻችን አማካኝነት እንዲላኩ ስምምነት ተደርሶ በዛ መሰረት እያንዳንዱ አገር በኤምባሲ በኩል የወከለው ሰው መጥቶ ጥያቄ እንዲጠይቅ ተደርጓል። በለንደን በኩል የተፈጠረው ምንድን ነው? አምስት ጥያቄ ልከውልን ለእያንዳንዱ ጥያቄ አንዳንድ ጠያቂ አምስት ሰው ካልቀረበ የሚል አምስት ሰው ሆነው መጡ። እኛ ደግሞ የተሰጠን ጊዜ አጭር ስለሆነ ጠቅላይ ሚኒስትሩም ከተለያዩ አካባቢዎች የመጡ ጥያቄዎችን መስማት ስላለባቸው ከለንደን ለአምስት ጥያቄ አምስት ሰው አንሰጥም አንድ ሰው መቅረብ አለበት በሚል እዛ ላይ ነው አለመስማማቱ የተፈጠረው። እሳቸው ግን እንደ ተከለከሉ አድርገው ነው ሁኔታውን ያቀረቡትና እውነታው ይሄን እንደሆነ ለመግለጽ ፈልጋለሁ። አምባሳደር ኩማ ደመቅሳ፣ በጀርመን የኢትዮጵያ አምባሳደር፣ በዋናነት የፍራንክፎርቱን የአቶ ምህረት አብን ጽህፈት ቤት ነው ያሉት። ሆኖም የበርሊኑ ኤምባሲ አባሎች እንዲሁም ደግሞ በአውሮፓ የተለያዩ የኢትዮጵያ ኤምባሲዎችንም ተጠያቂ አድርጋል። ይህ ቡድን ባወጣው ጋዜጣዊ መግለጫ የእርሶስ ምላሽ ምንድን ነው? እሺ መልካም። እኔም በጣም አመሰግናለሁ አተዋሉ ለአድሉን ስላመቻቻል ችውልን አንዳንድ ቅሬታዎችን አስቀድመንም እንሰማ ነበር። በአንዳንድ ሚዲያዎችም እኔም ተጠይቄ የሰጠሁት ምላሽ ነበረ። በመጀመሪያ ደረጃ ቅሬታዎቹ ብቻ ሳይሆኑ በዚህ መድረክ ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ ደረጃ መሰባሰባቸው ወይም ለመሰባሰብ መቻላቸው እንደ ጥሩ ጅምር ተደርጎ መወሰድ ያለበት ይመስለኛል። ምክንያቱም ኢትዮጵያውያንና ትውልደ ኢትዮጵያውያን ከኤምባሲና ከቆንሲላ የራቁበት የኤምባሲ ሰራተኞች ከኢትዮጵያና ትውልድ ኢትዮጵያውያን ከመገናኘት አንጻር ሰፊ ችግር የነበረ መሆኑ የሚታወስ ነው። ስለዚህ ይሄንን እንደ መጀመሪያ መድረክ፣ እንደ መነሻ መድረክ ተደርጎ ሲወሰድ ከነ ውስን ችግሮቹም ቢሆን ውጤታማና ጥሩ ጅምር ነው ብሎ ማየት የሚያስፈልግ ይመስለኛል። በተሟላ መልኩ ለማየት ቅሬታዎቹ ላይ ብቻ ከማጥቆር በፊት የተፈጸመውን በሚመለከት እኛ ከበርሊን ተነስተን ወደ ፍራንክፈርት በቀጥታ ወደ ስቴዲየም ነው የገባ ነው በኋላ ነው አንዳንድ ችግሮች መኖራቸውን የሰማሁት ለምሳሌ የባንዲራ ጉዳይ ባንዲራ ተከልክለናል የሚል ቅሬታ እንደነበረ ሰምቻለሁ። የተለያዩ እቃዎችን ይዞ መግባት ተከልክሏል የሚል ነገር ሰምቻለሁ። በኮሚቴው የነበረው ውሳኔና የተቀመጠው አቅጣጫ የማንም ባንዲራ የማንም ያለምንም ገደብ ያለምንም ተጽዕኖ ባንዲራ መግባት እንዳለበት ሌሎች ሰው ይዞ የሚገባቸው ነገሮች ደግሞ ከሴኪሪቲ አንጻር የሴኪሪቲ ሰዎች መግባት ያለባቸውን ብሎ የለዩቸዋሉ እነሱ የሴኪሪቲዎቹ ጉዳይ ይሆናል። በቅንነት እና በግልጽ መድረኩ በተሳካ ሁኔታ እንዲፈጸም ነበረ በእኛ በኩል የተንቀሳቀስ ነው ይቻላል። ስለዚህ በኋላ ላይ የሰማነው ባንዲራው የተከለከለው ወይንም ደግሞ ሰዎች እንዳይገቡ የተከለከሉ ከፍራንክፈርት ቆንሲላ ወይም ደግሞ ከኤምባሲ በተሰጠው ትዕዛዝ ነው። የመለገብ ተነሳ እንደገና እሱን ማጣራትም እንደ መረታብ ሙከራ እንዳደረግ አይቻለው። በተቻለ መጠን ዝግጅቱ ውጤታማ ሆኖ እንዲጠናቀቅ ነበር ጥረት ያደረግ ነው፣ ምክንያቱም የስራችንም ውጤት ስለሆነ በተሳካ ሁኔታ እንዲጠናቀቅ ነው የምንፈልገው። ይሄ እንደተጠበቀ ሆኖ ግን የተመለሱ ሰዎች አሉ። በተለያየ መንገድ የተንገላቱ ሰዎች አሉ። የጀርመን ሴኩሪቲ ጥብቅ ነበረ። እዚህ ላይ የተለያዩ ችግሮች እንደተፈጠሩ ከዛ በኋላ ተመልክተናል። በጀርመን ሰኪሪቲ ይፈጠር፣ በማንም ይፈጠር፣ ዝግጅቱን ያዘጋጀን እኛ እስከሆን ድረስ፣ ዝግጅቱን የምንመራ እኛ እስከሆን ድረስ አንድም ግለሰብ የተንገላቱ ሰዎች ካሉ ትክክለኛ አይደለም። በእኛ በኩል ይሄንን ይቅርታ መጠየቅ ምንም የሚከብድን ጉዳይ አይሆንም። ሆን ተብሎ ችግር ለመፍጠር ሆን ተብሎ ፕሮግራሙ እንዲበላሽ ለማድረግ በኤምባሲና በኮንሲላ በኩል ተሰርተዋል የሚባለው ነገር ግን ትክክለኛ አይመስለኝም። ምክንያቱም ራሳችን የሰራ አለውን ራሳችን አድማጮች ሰፋ ያለውን ሙሉ ቃለ ምልልስ በድረ ገጻችንና በፌስቡክ ገጻችን ቀሪውን ደሞ ለሬዲዮ በሌላ ፕሮግራም እናቀርባለን። አስተያየታቸውን የሰጡንን የጀርመኑን አምባሳደር ኩማ ደመቅሳንና የቆንስላ ጽህፈት ቤቱን ኃላፊ አቶ ምህረት አብን ለጊዜያቸው አመሰግናለሁ። አድማጮች አሁን ወደ ተከታዩ ቅንብር ነው የምንሻገረው። ይህም ከትላንት የቀጠለ ነው። ተከታዩ ቅንብርም ከትናንቱ የቀጠለ ነው። አለ አሉላ፣ ልክ ነው። በድሬዳዋ ከተማ በወጣቶች መካከል የተነሳው ተደጋጋሚ ግጭት ለሞትና ለንብረት መቃጠል ምክንያት እንደሆነ ነዋሪዎች፣ የአገር ሽማግሌዎች፣ የከተማው አስተዳደርና ፖሊስ አነጋግረን የጀመሪያውን ክፍል አስደምጠናቸዋል። በፖሊስ ሪፖርት መሰረት ባለፈው ሳምንት ውስጥ ሁለት ሰዎች መገደላቸውና አራት መኖሪያ ቤቶች መቀጠላቸውንም ዘግበናል። ነዋሪዎች የሚያነሷቸውን የከተማውን አስተዳደር የመዋቅር ችግር፣ የኢኮኖሚ ጥያቄ፣ የስራ አጥነት፣ የመብትና የፖለቲካ ጥያቄዎችንም አንስተናል። ጽዮን ግርማ ነች የዘገበችው። በተጨማሪም በአመራሮቹ መካከል የሚፈጠር መገፋፋት ወደ ነዋሪውና ወጣቶቹ ይወርድና ግጭቱን ያባብሰዋል ይላሉ። የድሬዳዋ ከተማ አስተዳደር ከንቲባ አቶ ኢብራሂም ኡስማን በበኩላቸው በድሬዳዋ ከተማ በሐምሌና በነሐሴ ወር የተከሰቱትን ግጭቶች እንደ መነሻ አድርገው ግጭቶቹ ከነዚህ የቀጠሉ ሊሆን ይችላሉ የሚል ሀሳብ እንዳላቸው ጠቁመዋል። ተወሰኑ ወጣቶች በሚጀመር በሚጀመርበት ከሁለትም ከሶስትም ሊነሳ ይችላል። መልኩም ቀይሮ ግን የብሔር አይነት መልክ ይዞ ግጭቱ ሰፋ ሚልበትና እና አንዳንዴ ንብረት የሚወድምበት ህዝብም በስጋት የማይንቀሳቀስበት እንዲሁ ማለት ስል የውስጥ መፈናቀሎች የነበሩበት ሁኔታ ነበረ። አሁን ሰሞኑን ለዲት የምን ያለ ነው እያየናለ ነው ዝም ብሎ አሁን የብሔር መልክ የያዘው እንጂ በጣም የተደራጀ ኃይል እንዳለ ነው የገመንገም የተደራጀ ወጣቶቹን በተለያየ መንገድ ጭምር ሰጥቶ የሚያጣላ አግባቡ የሚመራ ከንድ ምችመር እንዳለ ነው። ሰሞኑን ቀጥታ አካላቶች እያየን እየገመገምን ያለ ነው። ግን ይሄ በሂደት ላይ አለ ብለን እናስባለን። ተጨማሪ መረጃዎች መጥተው ቀጣይ የሕግ የበላይነት ይከበራል የሚል ነው ያለን። ስለዚህ ይሄ የተደራጀው በዋናነት አሁን ባለው ለውጥ አሁን ባለው ሪፎርም ለማደናቀፍም ሊሆን ይችላል። የራስን ንጠረስትንም ጭምር ጨምሮበት ለማስተጓጎል ሊሆን ይችላል። እሱ ብቻ አይደለም ለመዝረፍም ጭምር በተደራጀ መልኩ እየተንቀሳቀሱ ነው ያሉት። የሰው ቤቶችም በዚህ ግርግር ውስጥ ለመዝረፍ በርካታ ንብረት አሁን በአሁኑ ጊዜም ተዘርፈው የተመለሱ አሉ። በዚህ ቤትነት አሁን የተያዝኑ አሉ። ስለዚህ ከበስተጀርባ አሁን እያየን ያለ ነው የተደራጀ ኃይል አካል እንዳለና ወጣቶችን ለመጠቀም እንቅስቃሴ እያደረጉ እንደሆኑ ነው እያየን ያለን። አቶ ኢብራሂም ከበስተጀርባቸው አሉ ያሏቸውን አልገለጿቸውም። የድሬዳዋ ከተማ ፖሊስ የሕዝብ ግንኙነት ዲቪዥን ኃላፊ ዋና ሳጅን ባንታለም ፖሊስ ግጭቶቹን ለማብረድ ከፍተኛ ስራ እየሰራ መሆኑን ይናገራሉ። ነገር ግን ሁሉም በየራሱ ወገን የተለያዩ ቅሬታዎችን እንደሚያቀርብ ይገልጻሉ። እኛ እንግዲህ እንደ ፖሊስ የፖሊስ በህግና ህገ መንግስት መሰረት የተሰጡት ኃላፊነትና ተግባራቶች አሉ። ስለዚህ የማስፈጸም ኃላፊነት ጋር ተያይዞ የህግ ጥሰት የሚፈጽም የፖሊስ አባልም አመራርም ካለ በሚመለከተው ማጣራትና በፈተሽ እርምጃ መውሰድ በሚችሉ አካል በኩል ቀርቦ ለይቶ ሰዎችን ተጠያቂ ማድረግ የሚቻልበት ስርዓት እንዳለ ሊታወቅ ይገባል። ክፍት ነው። ማንም ሰው ሲያስፈጽም ብሄርተኛ ሆኖ ገለልተኛ ሳይሆን ቀርቶ በእምነቱ በብሔሩ ወይም በአንዳች ሌላችሁ ምክንያት የኔ ብሎ አንደኛውን ጠቃሚ አንደኛውን ጎጂ በሚያደርግ መንገድ ህግን የማስፈጸም ተግባር ላይ እየተሳተፈ አባልም አመራርም ካለ ይህ ሽፋን የሚሰጥ የፖሊስ አሰራር ስለሌለ ቀርቦ በማስረጃ በሚመለከቱ አካል በኩል እርምጃ የሚወሰ ማድረግ ተግባር ማድረግ ይቻላል። ህብረተሰቡ የምናውቀው መብቱን ድረስ መጠየቅ ማሳየት ይችላል። የሚናሽናለኝ ለፖሊስ ማለት ነው። በአሁኑ ሰዓት ግጭቶቹን ለማብረድ ብቻ እየተሰራ መሆኑን ገልጸው ዘላቂ መፍትሄ ግን ያስፈልጋል ይላሉ። የአስፈጻሚ ተቋማት የተጣጣ እዛ ላይ እንደ አቅጣጫ የተቀመጠው በተለይ ግጭቱ ደጋግሞ በሚነሳባቸው እና ለግጭት ስጋት የተለዩ የመኖሪያ መንደሮችና አካባቢዎች ላይ ተገቢውን የፖሊስና የጸጥታ ጥበቃና ጸጥታን የማስፈን ስራ ሊሰራ ተወስኖ በዛ ለክ ስራዎች እየተተገበሩ ነው ያለን። በዋነኝነት ግን ዘላቂ መፍትሄ መስጠት ያስፈልጋል። እሳት ማጥፋት እስከናን ድረስ ነው የሚቀጥለው የሚለው የፖሊስ ምራች ምታስ ስለዚህ ውሳኔ የሚያስፈልጋቸው ጉዳዮች ካሉ ፖለቲካዊ እይታ የሚያስፈልጋቸው ጉዳዮች ካሉ ይህን የማየትና የመወሰን ኃላፊነት ያለበት አካል ይህንን መወሰን መቻል አለበት። ግጭቶችን ማስቆም ብቻ ዘላቂ ሰላምን አያመጣም። አስተምረቶችም ብናይ የግጭት መነሻ ምክንያቶች ተመርምረው መፍትሄ መሰጠት መቻል አለባቸው። ስለዚህ ግጭቶች ሲከሰቱ የማስቆም የማረጋገጥ ስራ ይሰራል። ትንሽ ቆይቶ ደግሞ የማገርሸት ባህሪ ያመጣል። ይሄ ማለት በዘለቄት አይነት ከታች የችግሩ ምንነትና መንፌ የተለይተው መፍትሄ መስጠት ላይ ያልተሰሩ ስራዎች እንዳሉ የሚያሳየውና እንደ ጸጥታና አዲ ማስከበር አካል በዚህ ረገድ ወርዶ መፈተሽ ያለበትን ስራ ፖሊስ ይሰራል። ሌላውም አካል ግን በተለይ በተለያዩ አጋጣሚዎች የተለያዩ መድረኮች እንደሚነሱት ያሉ ፖለቲካዊ አስተዳደር ውሳኔዎች ሊሆን ይችላሉ። አስፈጻሚ የፖለቲካ አመራር፣ የመንግስት ተጠሪዎች ሊሆን ይችላሉ። እኛንም ጨምሮ የፍትህ አስፈጻሚ አካል ሊሆን ይችላሉ። በአግባቡ ስራውን እየሰራ ነው ወይ? እዛ አካባቢ ያልተሰጠ ውሳኔም ካለ ለምን መስጠት አልተቻለም? በችግር ውስጥም የሚዋዥቅ አስፈጻሚና የህግ እንደዚ አስፈጻሚ ካለ በኢትዮ እርምጃ መውሰድ ላይ መሰራት እንዳለበት ምንም ይበቋም ነው። ሁሉም ያነጋገርኳቸው ነዋሪዎች በበኩላቸው የሚያነሱት ጥያቄ ከተማዋ በብሔርና በሃይማኖት መከፋፈል ሳይኖርባት በስብጥር የሚኖርባት ታሪክ ያላት መሆኑን አስታውሰው ፍላጎታቸው እርሱን ጠብቆ መኖር እንደሆነ ተናግረዋል። ድሬዳዋ ከተማ የሰሞኑ ግጭት በጥቂት አካባቢዎች ብቻ ይሁን እንጂ በነዋሪዎቹ የሚነሱት ጉዳዮች ብዙ ናቸው። ከከንቲባው አቶ ኢብራሂም ዑስማን ጋርም በእነዚህ ጥያቄዎች ዙሪያ ሰፋ ያለ ቃለ ምልልስ አድርጌያለሁ። በሌላ ዘገባ ሰሞኑን ይዤ መለሳለሁ። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ። ጽዮንን ለዘገባው እናመሰግናለን። አድማጮች ወደ መጨረሻው ቅንብር ነው የምንሻገረው። በዓለም ዙሪያ የሚገኙ ወጣት የእግር ኳስ ተጫዋቾች ጀግና የሚሏቸውን ኮከብ ተጫዋቾች የደረሱበት ትልቅ ደረጃ የመድረስ ተስፋ ሰንቀው ወደ አውሮፓ በመጓዝ እንደ ባርሴሎና ላሉ ታዋቂ ቡድኖች ለመጫወት ይፈልጋሉ ሲል ሰለሞን ይንደረደራል በቅንብሩ በዚህ ረገድ አብዛኞቹ ከአፍሪካ የወጡ ፍልሰተኞች የመጀመሪያውን እርምጃ ወስደዋል ነው የሚለው። በአንድ አዛኝ አሰልጣኝ እርዳታ አማካይነትም አፍሪካውያን ወጣቶች በስፓኝ ሊግ ውስጥ አንድ ቡድን መስርተዋል። የአሜሪካ ድምፁ ሄንሪ ሪጅዌል ከደቡብ የስፓኝ ከተማ ከጄሬዝ እንደዘገበው ክለቡ ከነኚህ አብዛኞቹ ሕይወታቸውን ላደጋ አጋልጠው ከስፓኝ የባህር ጠረፍ ለደረሱ አፍሪካውያን ወጣቶች የከፈተላቸውን ዕድል በሳምንቱ ማብቂያ ቀናትም ከሚካሄዱ የመዝናኛ ውድድሮች ብዙ የተሻለ ነው ይለናል። አሁን ሰለሞን ክፍሌ ነው እንዲህ አቀናብሮታል። እሁድ ጠዋት ሁለት የአካባቢው ቲሞች ከጄሬዝ ከተማ ወጣ ብሎ በሚገኝ እግር ኳስ ሜዳ ላይ እየተፋለሙ ነው። እርግጥ በሦስተኛ ደረጃ ላይ የሚገኝ ሊግ ብዙ ተመልካች ላይ ስብ ይችል ይሆናል። ለአልማ ደአፍሪካ ቲም ተጫዋቾች ግን እግር ኳስ ማለት ቤተሰብ ነው። አልማ ደአፍሪካ የሚለው የቲሙ መጠሪያ ትርጉሙ ሶል ኦፍ አፍሪካ ወይም የአፍሪካ ሕይወት ማለት ነው። ቡድኑ የታነጸው ደግሞ ብዛት ባላቸው ፍልሰተኞችና ጥቂት የአካባቢው ተወላጆች ነው። አዲስ መጦቹን በቀላሉ ከህብረተሰቡ ጋር እንዲቀላቀሉ ለመርዳት ታስቦ ነው። ጥቂቱ የአካባቢው ተወላጆች አብረዋቸው እንዲጫወቱ የተደረገበት ምክንያት እነዚህ ወጣት እግር ኳስ ተጫዋቾች ግጥሚያዎቻቸውን ካደረጉ በኋላ ወደ ጄሬዝ ደላ ፎንቴራ ባቡር ጣቢያ ይሄዱና በዚያ ከሚገኝ ጣፋጭ ብስኩት መደብር ሻይ ቡና በመጠጣት ይዝናናሉ። ከወጣቶቹ አንዱ ሴኔጋልን ከሁለት ዓመት በፊት ትቶ ወደ ስፓኝ የተሰደደው ሞዱ እንዳዬ ይገኝበታል። እኔና ሌሎች ሰዎች ከሴኔጋል ወደ ቴነሪፌ ደሴት የተነሳ ነው። በጀልባ ነው። ጉዞው አስር ቀናት ፈጅቶብናል። በጣም ከባድና አደገኛ በመሆኑ በሕይወት ተርፎ እዚህ ደርሳለሁ ያለ አልነበረም። ተሳፋሪዎች ይዘውት የነበረውን የመጠጥ ውሃ ጨርሰዋል። ስቃይም አለበት። ሆኖም አሰቡበት በመድረሳቸው እግዚአብሔር ይመስገን ነው ያለው እንዳዬ። ሌላው የእንዳዬ እግር ኳስ ቡድን አባል በሽር አልዳርፍ ይባላል። ጀረስ ከደረሰ ገና ሁለተኛ ወሩ ነው። እርሱም በስፓኝ ቋንቋ እንዲህ ነበር ያለው፣ ፐረኬ አንቴ ገና እግሬ የስፓኝን ምድር እንደረገጠ የጠየቅኩት አገሬ እግር ኳስ ተጫዋች መሆኔን ገልጬ እዚህ የምጫወትበት ቲም ካለ እንዲያስተዋውቁኝ ነው። ከዚያም ለሁለት ሳምንት አከታትሎ ወደ ጀሬዝ እግር ኳስ ክለብ ቢሄድና ቢጠይቅ አሰልጣኙ ሊቀበለው እንዳልቻለ፣ ምክንያቱ ደግሞ አስፈላጊውን የስደተኞች ሰነድ ባለመያዙ መሆኑ ተነገረው። በመጨረሻም አሰልጣኙ ወደ አልማ ዳ አፍሪካ ሄጄ እንድጠይቅ መከረኝ ሲል ነው ያስረዳው። አልማድ አፍሪካ ቲም የተመሠረተው ከሦስት ዓመታት በፊት ነው። በአንድ ፓርክ ውስጥ ስደተኞች እግር ኳስ ሲጫወቱ ያዩ የአካባቢው ነዋሪዎች ናቸው ቲሙን የመሠረቱት። ተጫዋቾቹ አልፎ አልፎ ሜዳው ላይ ሲነታረኩ በማስተዋላቸውም አሌሃንድሮ ቤኒቴዝ የተባሉ ዳኛ ወይም አጫዋች መደቡላቸው። ቤኒቴዝ በቅርብ ይከታተሉ ነበርና በጣም ድንቅ ችሎታ ያላቸው ተጫዋቾች እንዳሉባቸው ተገነዘቡ። በመሆኑም ቲም አቋቋሙና የስፓኝ እግር ኳስ ሊጎች ውስጥ ገብተው እንዲጫወቱ ለማግባባት ሞከሩ። ከምንም ተነስተን የራሳችንን ገንዘብ በማፍሰስ ነው ቲሙን ያቋቋም ነው። በየዓመቱ እንደገና ይኸው ተመሳሳይ ሂደት እስካሁን እንደ ቀጠለ ነው ነው ያሉት። ቤኔቴዝ ለአብዛኞቹ ፍልሰተኛ ተጫዋቾች እንደ ወላጅ አባት ሆነው ነው የተገኙት። ያላቸው የፕሬዝደንትነት ሚናም ከክለቡ በጣም ልቆ ይሄዳል። እነኚህን ወጣቶች ተመልሰው ወደ ቀድሞ ማለትም በየትራፊክ መብራቱ ላይ ዕቃ መሸጥና መኪና ማጠብ ሥራቸው ልንመልሳቸው አይገባም። ከእግር ኳስ የበለጠ ሌላም ብዙ ነገር ያስፈልጋቸዋል። ከጎዳና ተዳዳሪነት ተላቀው የሚኖሩበት አፓርታማ ያስፈልጋቸዋል። ቋንቋችንን ፈጥነው መማር እንዲችሉ ትምህርት ቤት መግባት አለባቸው። ኅብረተሰቡን እንዲቀላቀሉ ማገዝና የተለያየ አገር ዜጎች በአንድነት መኖር አዎንታዊ እንጂ አሉታዊ ነገር እንደሌለው ማሳየት መቻል አለብን፣ ነው ያሉት ቤኒቴዝ እንደሚታወቀው ግን ፍልሰተኞች የጥገኝነት መብትና ለመኖር የሚያስችላቸው ትክክለኛ ሕጋዊ ሰነድ ለማግኘት አመታት ያስፈልጋቸዋል። ቋሚ ሥራ የማግኘት ዕድሉማ የሚታሰብ እንኳ አይደለም። አይቻልም ብሎ ማለፉ ይቀላል። በሽራልዳልፍ የክለቡ ድጋፍ ቢኖረውም ሰነድ የማግኘት ሂደቱ ከባድ ሆኖ አግኝቶታል። አንተ የቀደመ አስተሳሰቡ በስፔን ሕይወቱ የተሻለ እንደሚሆን ነበር። ያለ ሥራ ግን ኑሮ በጣም አስቸጋሪና ከባድ ነው ነው ያለው። የአልማድ አፍሪካ ደጋፊዎች በየዓመቱ ስፔን ከሚደርሱ በአስር ሺዎች ከሚገመቱ ፍልሰተኞች በጣት እንኳ የሚቆጠሩ አይደሉም፣ ትንሽ ናቸው። ሜዳው ላይ አዎን፣ ቲሙ የተቻለውን ሁሉ እያደረገ ነው። ትልቁ ፈተናው ግን ይህን የእግር ኳስ ቤተሰብ ወደፊት ለማራመድ የሚያስፈልገውን ገንዘብ ማግኘቱ ላይ ነው። ማስታወቂያ ስንብት መሆኑን ሊያስተዋወቅ ማሐሙድ አህመድ ግሩም ዜማው እንሰናብታለን። የአሜሪካ ድምጽ ራዲዮ የአማርኛ ቋንቋ አገልግሎት በ19ና በ25 ሜትር ባንዶች የጀምረውን በምሽቱ የያዘውን በዚህ ላይ ያበቃ። ያስተናገድናችሁ አዲሱ አበበና አሉላ ከበደን ትግርኛ ፕሮግራም ይቀጥላል። ከማሐሙድ እንችልቤ ኮ ነው በኋላ መልካም ምሽት Thank